You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasik Nothalan. Mulu program and date madam at the Michelin Maradat. SBS.com.au slash Sam Doctor Ababa Fagada. የአእምሮ እንዲሁም የአንጎልና የስነ ልቡና ባለሙያ፣ እንደሚታወቀው እርሶ ከሌሎች ሴቶች ጋር በመሆን የአለም አቀፍ የኢትዮጵያ ሴቶች ማህበርን መስረታችሁ እንደነበረ ይታወቃል። ያ ማህበር ሙሉ ለሙሉ ባይጠፋም አሁንም ድረስ ያለ ማህበር ነው። ስትመሰርቱት ምን ይመስል ነበር ገጽታው? በአሁን ሰዓት ስ ያለው ሁኔታ ምን ይመስላል? እስቲ ከዛ ብንነሳ። በሴቶች ጉዳይ ላይ ስለሆነ የምንነጋገረው፣ ዜርስጥልኝ አስፈላጊ በሆነ ጉዳይ ላይ ነው የምንነጋገረው። የሴቶች ጉዳይ ከፍተኛ ትጋትንና ጥረትን የሚጠይቅ ጥያቄ ነው። አስር ዓመት በፊት ይሆናል የዓለም አቀፍ የኢትዮጵያ ሴቶች ድርጅትን ከሌሎች ሴቶችን ጋር ሆነን መስርተን በጊዜው በጣም ሰፊ የሆነ ተቀባይነት አግኝቶ ከተለያዩ አህጉራት ድጋፍም፣ አባልነትም እና ብዙ ተስፋ የተጣለበት ድርጅት ነበር። በሌላውም የኢትዮጵያ የፖለቲካ ሁኔታ ከፍና ዝቅ ስለሚል ለውጦች ችግሮችም የፖለቲካ ሁኔታዎች ስለአስገደዱ አሁን የዛን ያህል አጀማመራችን ላይ የነበረውን ያህል ጥንካሬ ባይኖረውም ከትንንሽ ቡድኖች ጋር፣ ከወጣቶች ጋር፣ ሴቶች ጋር ሆኜ ይሰራለሁኝ። በግሌ ግን መጀመሪያ እንደተቋቋመን በጣም ሰፊ የሆነ ንቅናቄ አገርን የሚጠቅም በተለይ ውጭ በሚሰደዱት በጉደፈቻ ያለ አግባብ በሚሄዱ ህጻናትን በተመለከተ የሴቶች ጥያቄ፣ የህብረተሰብ ጥያቄ፣ የሰብአዊ መብት ጥያቄ መሆኑንና ራሱን የቻለ የፖለቲካ ጥያቄ ነው። እንዲሁ በትርፍ የሚታይ ነገር ወይም ደግሞ በአጓዳኝ የሚሄድ ነገር ሳይሆን ዋና ሀገርንም በተመለከተ ማህበረሰብንም በተመለከተ አስፈላጊ የሆነ ጥያቄ ነው በሚል የተነሳሳን ስለነበርን ብዙ የራሳችን የሆኑ ሬዲዮ ጣቢያዎች ነበሩን። ለዓለም አቀፍ ደረጃ በሚደርስ ብዙ እህቶችን በማሳተፍ ቃለ መጠይቅ በማድረግ ተሳታፊ ነበሩ። እና ብዙ ተስፋ እንደሰጠ ከተለያየ አገር ከአረብ ሀገሮች ይደውላሉ በመኖራችን ብቻ የተደሰቱና የምንደርስላቸው የመሰላቸው ብዙ ነበሩ፣ ከሳውዝ አፍሪካ፣ ከሳውዲ፣ ከሊባነን በዛን ጊዜ ለነበረው ንቅናቄ ለነበረው ችግር መሰረታዊና ወሳኝ ለውጥ ባናመጣም ብዙ ጠቀሜታ ነበረው ብዬ አስባለሁ። ሆኖም ግን እንዳልኩት በየጊዜው በሚመጡ አንዳንድ ችግሮች ያሰብነውንና የተመኘነውን ያህል አልተጓዘም። በየሄድኩባቸው ቦታዎች ሁሉ አሁን አንቺ እንደምትጠይቅኝ ማለት ነው። አውሮፓም ቅርብ፣ እስራኤል ሄጀ ነበር። አብዛኛው የሚጠይቀው እንዴት ነው? መደራጀት አለብን። ሴቶችን እንደገና ማንቀሳቀስ ይኖርብሻል። እኔም ደግሞ ማበረታታቸው አንድ የተወሰንን ጥቂት ሴቶች ብቻ ሳይሆን ራሳቸው ወጣቶቹ በችግር ያለፉ የራሳቸው የሆነ ልዩ ችግር አላቸው። የአሁኑ ዘመን ወጣቶች የሚያልፉበት መንገድ በስደት እየተጓዙ የሚደርስባቸው መከራ፣ መደፈር እና ብዙ ብዙ ስቃይ አይተው ነው የሚመጡ። ያን አይተው መጥተው እንደገና በሚኖሩበት ሀገር ደግሞ የቤተሰብ ማስተዳደር እንደገና ሀገር ውስጥ ያሉትን ወገኖች መርዳት ይህ ሁሉ ችግር ስላለ ችግሩን የሚያውቁት እህቶች ራሳቸው በኃላፊነት እንዲነሱና እንዲበረታቱ በራሳቸው መመካትና በራ ሳቸው መቆም የሚችሉ መሆናቸውን በማበረታታት እንዲደራጁ እያበረታታሁ ነው። ሰው ከነበረው ቢደክምም እንደገና የመነሳሳት መንፈስ አያለሁ። በብዙ ቦታ እንደሚታወቀው እርስዎ በሶስቱም ዘመናት ኖረዋል፣ በአፄ ኃይለስላሴ ዘመንም፣ በደርግ ዘመንም እንዲሁም ደግሞ በአሁን ባለንበት በኢህአዴግ አመራር ዘመንም ማለት ነው። ምንም እንኳን በውጭ ሀገር ቢሆኑ በእነዚህ በሶስቱ ዘመናት ውስጥ የኢትዮጵያ ሴቶችን ቦታ በእያንዳንዱ መንግስት ውስጥ ያላቸው ኃላፊነት፣ የነበራቸው ተቀባይነት፣ በህብረተሰብ ውስጥ ዘንድ ያላቸው ቦታ እና ድርሻ ምን ይመስላል? ምንም እንኳ በአጼ ኃይለ ስላሴ ዘመን ባልሆንም፣ ባል አቅም ከሳቸው በፊት በነበሩት ወይም ጥንታዊ በምትባለው ኢትዮጵያ በአለም ደረጃ ትልቅ ቦታና ክብር የነበራት ኢትዮጵያ በዛን ዘመን የኢትዮጵያን ሴቶች ምን ሚና ነበራቸው፣ ምን ቦታ ነበራቸው የሚለውን በታሪክ ጥናት ተከታት ያለሁኝ የተለያዩ አንትሮፖሎጂስቶች ሂስቶሪያን ከኢትዮጵያ ታሪክ ጋር አያይዘው የኢትዮጵያ ሴቶች ምን ቦታ ነበራቸው የሚለውን ስመለከት፣ እንዲሁ የቅርብ ጊዜውን በዓፄ ምኒልክ ዘመን ያለውን ብቻ ሳይሆን ከዛም በፊት ብናይ በታሪክ አንማርም እንጂ ብዙ ኢትዮጵያ ንግስቶች አገርን አስተዳድረው መርተው ባለም አቀፍ ደረጃ ከነ ንግስት ሄንደኬ ጀምሮ ባለም አቀፍ ደረጃ ብርቱ የጦር ኃይል የነበራቸው፣ ብርቱ የአስተዳደር ችሎታ የነበራቸው ከኢትዮጵያ ትልቅነትና ከነበራት ታዋቂነት ከጥንታዊ ማንነቷ ጋር የኢትዮጵያ ሴቶች ከፍተኛ ቦታ ነበራቸው። እንደሚመስለን ዝም ብሎ በጭቆና የኖሩ አይደሉም። የአውሮፓውያን ሴቶች ገና የመምረጥና ሙሉ መብታቸውን የማስከበር ችሎታ ከማግኘታቸው በፊት ኢትዮጵያውያን ሴቶች አገር ይገዙ ነበር፣ አገር ያስተዳድሩ ነበር እና ቀስ በቀስ ግን ይሄ እየተቦረቦረ እንደመጣ እስከ አጼ ኃይለ ስላሴ ጊዜ በዛም ትንሽ በተለይ በአድዋ ጦርነት ሁሉም የቅርብ ታሪክ ነው እና እሱ ትልቁ አስተዋጽኦ በሴቶች በተደረገው ነው ብዙ ጊዜ ያናወራም በርግጥ አጼ ሚኒልክን የመሰለ ታላቅ ንጉስ በብዙ ቦታዎች በብዙ ታሪካቸው ይመሰገናሉ ግን የእቴጌ ጣይቱ ታሪክ የዛን ያህል ባይወራም ባይወራም እንደውም ቀዳሚ ነበረ ከኋላ ሆነው የመግፋት ብቻ ሳይሆን ቴጌጣዊቱ ቀዳሚ የሆነ አስተሳሰብ ብሩህ የሆነ አስተሳሰብ አርቀው የሚያስቡ በጦርነቱ ወይም በሀገር አስተዳደር ብቻ ሳይሆን የወደፊት የኢትዮጵያን ሕልውና በሚመለከት ትምህርት፣ ምን አይነት ትምህርት መሰጠት እንዳለበት የኢትዮጵያ የትምህርት ስርዓት፣ ከራስ አለመራቅ፣ በማንነት መኩራት፣ ይህን የመሳሰሉት ሰዎቹ እንደሚሉት እንደ በረዳትነት ሳይሆን በመሪነት ና አጼ ምኒልክም የሚመሰገኑት ይህንን ስለተባበሩ ነው። ከሌሎች ወንዶች የሚለያቸው እንዲሁ ከኋላ ሆና የምትገፋ ሴት ሳይሆን፣ እውቀቷን ጥበቧን፣ የተጌጣይቱ ምንን አመራርን፣ ምክርን በታላቅ ክብር የሚቀበሉ ንጉስ ነበሩ እና ከአድዋን ለማሸነፍ የበቃው የኢትዮጵያ ጦር የኢትዮጵያ ሴቶችም ሙሉ በሙሉ ተሳታፊ በመሆናቸው ስልት በማውጣት በጦርነት በመሳተፍ ታጣቂ የነበሩ ሴቶች ስለነበሩ የርስት ባለቤት ናቸው፣ በሙግት ላይ ራሳቸውን የሚያቀርቡ ናቸው፣ ብዙ ያደረጉ ናቸው ለማለት ነው። የጥንታዊው ከዛም በኋላ ዘመናዊነትን እንወስዳለን በሚል ወይም ደግሞ ሀገራችንን ዘመናዊ ለማድረግ ከነበረ ጥረት አንዳንድ ሰርጎ የገባ የምዕራባውያን አስተሳሰብ ነበረና በዛ ምክንያት ወደፊት ሳይሆን እንደም ወደ ኋላ መሆን ጀመሩ። ስለዚህ የነበረውን ትምክተኝነት አሁን በአጼ ኃይለስላሴም ቢሆን ሴቶች ሙሉ መብት አላቸው በብዙ ነገር ባህላችንም አንዳንድ ባህል ጎጂ ይሁን እንጂ የተሻለ ቦታ ነበራቸው። ከዛም አልፎ በደርግ ጊዜ ግራው ፖለቲካ ሪዮታ ለማመለካከት መሰረት የሴቶችን እኩልነት ድርብ ጭቆና ስላለባቸው በሚል ብዙ ሊያስተካክሉና ሴቶችን ከፍተኛ ቦታ ሊሰጡ የቻሉበት ያለበት ሁኔታ ነበረ። በነዚህ ባለፉት ማለት ነው በቲፒኤልኤፍ ዘመን የመጣው ምንድን ነው? የኢትዮጵያ ሴቶችን ቦታ በቃላት በተሸፈነ በኩልነትና ዲሞክራሲ ውጭ ክፍት ነው እንደ ልባችሁ መንቀሳቀስ ትችላላችሁ ወጥቶ መስራት ወዘተ በሚል ለጥቃት የተዳረጉ ኢላማ የተደረጉ ናቸው ብዬ ነው። ምን ያህል አስበውበት ያድርጉ አያድርጉ፣ ሌላ ጥያቄ ነው። ሆኖም ግን ትኩስ የችግሩ ገፈት ቀማሽ የሆኑት እነሱ እንደገቡ ነው። ከገቡም በኋላ በሰፊው ወደ ውጭ ሀገር ኤጀንሲ ወኪሎች ተፈጥረው ኢትዮጵያውያን ሴቶችን ባርነት ዳርጓል። ከዛም በኋላ እንደምናየው ሀገራችን ውስጥ የኑሮ ሁኔታ እየከፋ ድህነት እየባሰ በሚመጣበት ጊዜ የሀገርን የሕዝብን ችግር ሴቶች እየተሰደዱ በሚያመጡት ገንዘብ በማታለል በፕሮፓጋንዳ አይ ሄደሽ ብትሰሪ እኮ ያልፍልሻል። ኢትዮጵያ ውስጥ ችግርን ተቀባብለው የሚኖሩ ያለው የሌለውን እየተጋገዘ የሚኖርበት ዘመን ነበረ። ግን ድህነት እንደ የመሰደጃ እና ራስን የማዋረጃ መሳሪያ ሆኖ ብዙ ችግሮች እንዲገጥሙ አገር ውስጥም ደግሞ አስራ ሁለት የአስራ ሶስት የአስራ አራት ዓመት ልጆች መንገድ ላይ ሆነው ጋሼ ምናምን እያሉ ራሳቸውን ሸጠው እናትና አባትን ወይም ወንድምን የሚያበሉበት ወቅት ነው። በአሁኑ ዘመን ያሳለፍ ነው። ስለዚህ ይዘውት ከመጡት አጀንዳ ጋር የተያያዘ በመሆኑ የኢትዮጵያ ሴቶች ደግሞ ጠንካራ ቢሆኑ ቤተሰባቸው ጠንካራ ይሆናል፣ ልጆቻቸው ጠንካራ ይሆናሉ። እነሱ ብቻ ሳይሆኑ ልጆቻቸው እንዳይሰደዱ ማድረግ ይችሉ ነበር። አሁን ላለንበት ችግር አንዳረግም ነበረ ማለት ነው። ምንም እንኳን በአንድ ሀገር ውስጥ ጭቆና አለ ብለን ብንልም ሴቶች ላይ ሲሆን፣ ህጻናት ላይ ሲሆን ደግሞ ጭቆናው ይጨምራል። ለዛ ምነው ድርብ ጭቆና የሚባለው ማለት ነው። በአሁን ሰዓት ደግሞ በመንግስት በኢትዮጵያ በፖሊሲ ደረጃ እኩልነትን የሚያስከብር ፖሊሲዎች አሉ ይባላል። ተግባራዊነቱ ምን ያህል እንደሆነ ያው ህብረተሰቡ የሚኖረው ኑረቱን የሚኖረው ሰው የሚያውቀው ነው። ይህ በእንዲህ እንዳለ በሀገር ውስጥም ሆነ በውጭ ሀገር መንግስትን በመደገፍም ሆነ መንግስትን በመታገል ያሉ በርካታ ድርጅቶች አሉ። አብዛኛዎቹ ከውክልና ወይም እዚህ ድርጅቶች ውስጥ ሴቶች አሉ ከሚለው ባሻገር ድምጻቸውን በመስማት የሴቶችን ጉዳይ በማራመድ ደረጃ ወይም በፖሊሲ ደረጃ ቀጸው ሲንቀሳቀሱ አይታዩም። በተለይ አሁን በውጭም በአገር ውስጥ ያሉ የፖለቲካ ድርጅቶች ማለት ነው። ይህንን እንዴት ያዩታል? የሚያመጣው አገራዊ ለውጥ ወይም ፋይዳ ምንድን ነው ብለው ይገምታል? የሚያመጣው ለውጥ ወይም ፋይዳ ጉዳት ነው። ሴቶች የማይሳተፉበት የህብረተሰብ ክፍል በእርግጥ አንዱን ከፍ አንዱን ዝቅ ለማድረግ አይደለም። ከተፈጥሮ ጋር የተያያዘ የአመለካከት፣ ያስተሳሰብ፣ የችሎታ ልዩነት አለ። ይህን ልዩነት ያላቸውን ልዩ ባህሪ ለችግር ራሳቸውን መስዋዕት ማድረግ መቻል፣ ህብረተሰብን አግባብቶ መኖር፣ ቤተሰብን አስተሳስሮ መኖር ቆራጥ ሲሆኑ ደግሞ ቆራጦች ናቸው። ቀደም ሲል እንዳልኩት ሀገርንም ሆነ ማህበረሰብን በመጠበቅ ከፍተኛ ሚና ያላቸው ናቸው በተፈጥሮ። ስለዚህ ባለመሳተፋቸው የኢትዮጵያ ሕዝብ ትግል ሊደርስ የሚችለው ቦታ ላይ ሙሉ በሙሉ ባለመሳተፋቸው፣ አንድ በናሙናና ለማስመሰል ከሚሆነው ውጭ በሀቀኝነት እውነተኛ አቅማቸውን ለመጠቀም በራሳቸው ተቀጣይነት ሳይሆን ሙሉ ተሳታፊነት ቢንቀሳቀሱ ኢትዮጵያውያን ሴቶች ዛሬ ለደረስንበት ችግር ከፍተኛ መፍትሄ ይሰጡ ነበር እና ባለመሆኑ ጉዳት ነው የደረሰው። የሀገራችን ሰቆቃ፣ የህዝባችን ችግር፣ አለመተባበር፣ አንድነት መፍረስ፣ ሁሉ የኢኮኖሚ ችግር እንደዚህ ሁሉ እንዳይሆኑ ያደርጉ ነበረ ማለት ነው። ይሄ ደግሞ አገር ውስጥ ባሉት አካባቢ ባለው ፖሊሲ ብቻ ሳይሆን በአጠቃላይ በህብረተሰባችን ውስጥ በተቃዋሚነት፣ በተለያየ ድርጅቶች ውስጥ የምናየው ችግር ነው። ሴቶችን እንዲሁ እንደው ለናሙና ስንት ሰው ተሰብስ ተሰብስቧል ወይ ስንት ድርጅት ተሰባስቧል እስቲ ከሊትን ወይዘሮ ከሌን ዶክተር ከሊትን እንጋብዝ የሚሉት እውነት የረባ ነገርና ቁም ነገር ያለው አስተዋጽኦ ትሰጣለች ከሚል ሳይሆን እንዲሁ ለናሙና ሴቶችም ነበሩበት በሚል ደረጃ ነው የሚያቀርቧቸው ይሄ ደግሞ ከፍተኛ ጉዳት ያመጣል ትግላችንንም ወደፊት አያስኬድም። ሴቶችም ለራሳቸውም ተጎጂ ነው የሚሆኑት። የሴቶችን አስተዋጽኦ በግልጽ ያለማየት ሁኔታ ይታያል። አስተሳሰቡ በጣም ከመስረጹ የተነሳ ሴቶችም እንደዚህ አይነት ስሜት እንዲሰማቸው የሆኑበት ዘመን ላይ ያለ ነው። ይሄ ዘመን ብቻ ሳይሆን በየዘመናቱ ያለ ነገር ነው። ለዛም ነው መስተካከል አለበት የሚሉ ሴቶች የተፈጠሩት ያሉትም። እና እንደዚህ አይነት አስተሳሰቦችን እንዴት አድርገን ነውን መቀየር የሚቻለው ወይም ደግሞ ህብረተሰቡ ያስተሳሰብ ለውጥ ለመጣ ምን መደረግ አለበት? ይሄ እንግዲህ ስናገረው ለጊዜው ሊከብድ ይችላል፣ ግን አንዳንዱን የምናገረው ሰው እንዲያስብበት ነው፣ ጥያቄ እንዲያነሳ ነው። ሁሉንም ባንዴ ፈታትቻ አይደለም የምናገረው። ጨቋኞች ያለ ተጨቋኞች ተባባሪነት ዘላቂ ጭቆና ማድረግ አይችሉም፣ ካላንቺ ፈቃድ። ያ ደግሞ በግልጽ አይደለም። በግልጽ ማንም ሰው ኦ እኔ እንድትጨቆኛ ዝዣለሁ ተጨቆኛ አይደለም። ግን በተለያየ መንገድ አሁን እንዳልሽው ሴቶች ራሳቸው የራሳቸውን ጭቆና የራሳቸውን የበታችነት የራሳቸው ተጠቂ ይሆናሉ። በሌላ ፖለቲካ ሁኔታ ላይ፣ በሕዝብ ጉዳይ ላይ እጠቅሰዋለሁኝ አንድ ሳውዝ አፍሪካዊ ታጋይ ያለውን፣ ትልቁ የማጥቂያ መሳሪያ የምታጠቃውን ሰው አእምሮ መሳሪያ ማድረግ ነው። እንግዲህ ይህንን አድማጮችሽ እንዲያፍታቱትና እንዲመለከቱት ነው ይህን የምናገረው። ምን ማለት ነው? ራሳችን ለመጨቆኛ አንቺ የጭቆናው መሳሪያ ከሆንሽ ጨቋኝሽ ብዙ መስራት የለበትም። ያንን እያባዛ ይሄዳል ማለት ነው። ተባባሪ ለራሳቸው ጭቆና ተባባሪ እንዲሆን ያደረጋቸው ባለው የፕሮፓጋንዳ መሳሪያ በተለይም በአሁኑ ዘመን ላለፉት 27 ዓመት በተደረገው ላይ ስትመለከች እኔ ራሴ እችላለሁ፣ አርሼ፣ ፋክትሪ ሰርቼ፣ ተቋቁሜ አገሬ መሬት አላት፣ አገሬ ሀብት አላት ብሎ እንዳይሰሩ ሌሎች በሚነግሯቸው አይ እንዲህ ካደረግሽ ነው፣ ለወንዳ አዳሪ ከሆንሽ ነው ውጤታማ የምትሆኚው፣ ህይወትሽ የሚቀየረው አረብ ሀገር ብትሄጅ ነው፣ ልጅሽን ለከሌ ብትሰጭ ነው እና ይሄ ምንም ለማያቀው እና ችግር ውስጥ ላለ ሴት መፍትሄ መስሎት የራሱን የመጨቆኛ የራሱን የመጉጃንትን ያባዛል ማለት ነው። አንዳንዱ ነገር የሚፈታው አጠቃላይ አገራዊ ሁኔታም አጠቃላይ አንድ አገር ሶስት ክፍሎች አሉ ይትላሉ የጥንት ሰዎች ቤተ መንግስት፣ ቤተ ህዝብና ቤተ እምነት። እነዚህ ቋሚ ተቋሞች ናቸው። እና እነዚህ ተቋሞች ውስጥ አንድ ህዝብ ተጠቃሚ የሚሆነው በግለሰብ እነዚህ ተቋሞች በትክክል ሲሰሩ ነው ማለት ነው። ጥሩ መንግስት ሲኖርሽ፣ ጥሩ ህዝብ ሲኖርሽ፣ ተከታይ የማይሆን በጭፍን የማይሄድ የራሱን መብት ማስጠበቅ የሚችል ህዝብ ሲኖርሽ፣ እምነት ሲኖርሽ ቤተ እምነት ማለት ቤተ ክህነት የሚሆን ቤተ መስጊድ የሚሆን እነዚህ ተባብረው የአንድን ግለሰብ ህይወት ማዳበር ይችላሉና፣ የእኛ ግን ቤተ መንግስት የሚለው መንግስት እንደሌለው ህዝብ ጠባቂ ያስፈልገዋል። ያ ስለሌለ አንዳንዱ የሴቶችን በይው የምንም ችግር እንዲሁ በቀላሉ የሚፈታ አይደለም። በኢኮኖሚ ጭቁን ከሆኑ የሚያርሱበት መሬት እየተፈናቀሉ ሌሎች ከወሰዱባቸው፣ ያለሽ መፍትሄ ራስሽን መጥፎ ህይወት ለገንዘብ ለእለት ምግብ ራሴሽን ስትሰጪ በአረብ ሀገር ስትሄጂ ነው የሚለው ያ አንዱ ትልቅ ባለቤት የሌላት ሀገር ና መንግስት ጥሩ ጠባቂ የሌላት ሀገር ስለሆነች በፖሊሲ ጅ ደረጃ ቢቀመጥም ለናሙና ነው ቃል በተግባር እስካልተተረጎመ ድረስ ከንቱ ነው እና ፖሊሲ ቢደረደር የእኩልነት መብት ቢታወጅ ተግባራዊ እስካልሆነ ድረስ እና ተግባራዊ ሊያደርገው የሚችል ኃይል እስከ ሌለ ድረስ ውጤት አይመጣም ማለት ነው እና በወንዶችም ይሁን በሴቶች ይህንን በጋራ የሚታየውንም መልክ በመንግስት በምን ደረጃ የሚታየውን መልክ ማድረግ፣ በግል ደግሞ ህይወታቸው በመማር በማወቅ የራስን ሰልፍ ስቲም ከፍ በማድረግ አንዳንድ ባህሎችን በመፈተሽ ጥያቄ በመጠየቅ እንዲህ እንዲህ አይነት ነገሮች ይሄ ነው እንግዲህ እኛ በሴቶች ድርጅት ስንደራጅ ሌላ ትልቁን መንግስታዊ ነገር ባንነካም በየጊዜው የሚፈጠሩትን መሰረታዊ ለውጥ እስኪመጣ ተብሎ እንዳይጠበቅ በየጊዜው የሚፈጠሩትንም ችግሮች በማስተማርና በማሳወቅ መቀየር ይቻላል። ከዚሁ ከማስተማርና ከመደራጀት ጎን ለጎን ተቃውሞ የሚነሳው ከወንዶች አቅጣጫ ብቻ ሳይሆን ሴቶችም የሴቶች ተቃዋሚ ሆኖች ይታያሉ። ሴቶች ሲናገሩ እምነት አለመኖር፣ ሴቶችን አለመከተል፣ ሴቶችን አለመርዳት የሚታየው ነገር አለ። እንደዚህ አይነት አካሄዶች ሆን ተብለው የሚፈጠሩ ላይሆኑ ይችላሉ። ከእውቀት ማነስ ወይም ደግሞ እምነት ከማጣት ወይም እንደ አሪያ የሚያስቀምጧቸው ሰዎች ባለመኖር አንድ ጊዜ ማህበረሰቡ በሚያስበው በጅምላ የማሰብ አይነት ነገሮች ሊሆኑ ይችላሉና ይህንን በተመለከታ ሴቶች በሴቶች ላይ እምነት እንዲኖራቸው፣ ሴቶች ሴቶችን እንዲረዱ በአጠቃላይ ለሀገር እድገት ቀና የሆነ ሀሳብን በማሰብ ተረዳርቶ ከማደግ ዙሪያ ሴቶችንም እንደ ችግር ማየት ሳይሆን ሴቶችም አብረን ተራምደን ውጤት እናመጣለን የሚለውን አስተሳሰብ በማስረጽ ዙሪያ ምን መደረግ አለበት? ይሄንን እንዴት ያውታል። ሁሉ ነገር የፖለቲካዊ ጭቆና ሳይሆን አንዳንድ ጊዜ በጨቋኞች እና በአንዳንድ በማያውቁ ሰዎች አማካኝነት መጥፎ ባህልን ተቀባይነት እንዲያገኝ አድርጎ የመጓዝ አለ እና እነዚህ መጥፎ ባህሎች ምንድን ናቸው? ሴቶች እንዲህ ናቸው፣ ሴቶች መጥፎ ናቸው፣ እርስ በርስ አይረዳዱም። ይሄንን በማብዛት ሴት ነገር እነዚህ በሙሉ ሊቀየሩ የሚገባቸው ነው። በትምህርት ራስን በማደራጀት ማህበር በማቋቋም ሶስት አራትም ቢሆኑ ብዙም ቢሆኑ ተገናኝቶ ለረዥም ጊዜ የተሰራበት ስራ ስለሆነ በአንድ ጊዜ በአዋጅ የሚጠፋ አይደለም። ስለዚህ በየቦታው ያሉ ሴቶች እኔ ራሳችንን እንፈትሽ፣ እንመልከት የምናደርገው መልካም ነገር ነው። በየፖለቲካው ድርጅት ከኋላ ሆነው ድጋፍ የሚሰጡ የሚያበረታቱ ባሎቻቸው ሄደው እንዲሳተፉ እነሱ ከልጅ ጋር የሚቀሩ ብዙ ነገር የሚያደርጉ ሴቶች ናቸው። በቤተ ክርስቲያን ብንሄድ ብዙ ነገር የሚያደርጉ ሴቶች ናቸው። ግን ይህንን ያለውን እይታ እውነታ እንደሌለ ተደርጎ ፕሮፓጋንዳውና ስቴሪዮታይፑ ሞር ዶሚኔት ያደርገዋል ተጽዕኖ ያደርግበታል ማለት ነው። እና እኔም የሚመስለኝ አንድ በመደራጀት በማወቅ ራስን ማወቅ ጥሩ ነው። ይሄ በጤናም ብትኝ በፖለቲካም መንገድ ቢሄድ፣ በምንም ብዙ ነገሮች አስተሳስሬ ስለምመለከት እራስን አለማወቅና እራስን አለመፈተሽ ለአደጋና ለጥቃት ይዳርጋል። በየቤተሰቡ የምንረዳ እኛንን አስተባብረን የምንኖር እኛንን በኢኮኖሚም በትምህርትም ጠንካራ ኢትዮጵያን ሴቶች በብዛት ነው ያሉት። ለምንድን ነው ወደታችን የምንሆነው የሚለውን እራሳችን መፈተሽ አለብን። የመጀመሪያ በቅድሚያ ኃላፊነቱን ኢትዮጵያን ሴቶች መውሰድ አለባቸው። ሌላውን ወንዶቹን ወይም ደግሞ በስልጣን ላይ ያሉትን ወይም በድርጅት ላይ ያሉትን ኃይሎች ቻሌንጅ ከማድረጋችን በፊት ራሳችንን ቻሌንጅ ማድረግና ራሳችንን መመልከት። ራስሽን በትክክል ስትመለከችው፣ ግን የምታረጊያቸው ነገሮች ሊያኮሩሽና በራስ መተማመንን ይጨምሩልሻል። ካላየሽውና ሌሎች ሰዎች በሚሉት ፕሮፓጋንዳ ከተጓሽ ግን ለቤተሰብ ማን ነው መስዋዕት የሚሆነው? ጠንካራ እኮ ስለሆነች ነው። ሴቶች ደካማ አይደሉም። በተፈጥሮ ደ ደግሞ በጣም ጠንካራ አድርጎ ነው የፈጠረን በአንጎላችን ጠንካራንን፣ እንዲሁም ከወንዶች አሁን ወቀሳ ይደርስብኛል የሚሻሉ ብዙ ባህርያት አለን። ምክንያቱም ልጆችን ተሸካሚነንና ጽንስን ተሸካሚነንና ተፈጥሮ ከጤና ጀምሮ ለእኛ ብዙ አድሎ የምታደርገው ነገር አለ ግን ኑሮና ራስን አለማወቅና ራስን ዝቅ አድርጎ መመልከት ማንነታችንንና ጥንካሬያችንን እንዳንጠቀምበት ያደርጋል። ምናልባትም ቀደም ሲል የጠቀሱት ነገር አለ። ይህ በአንድ ዘመን የተሰራ ሳይሆን ለዘመናት የተሰራ ነገር ነው። አባባሎቻችን፣ ተረቶቻችን፣ ዘፈኖቻችን ሴቶችን ዝቅ የሚያደርጉ ሴቶችን ለሌላ ነገር የሚያዘጋጁ ናቸው። ለምሳሌ በአስራ አምስት ዓመቷ ትጋኝ በነበረች ይላል። ሴቶች በአስራ አምስት ዓመታቸው መዳር እንዳለባቸው። ሴት ያሰበው የትም አይደርስም የሚባል ነገር አለ። ሴቶች ሁልጊዜም ለሌላው የሚረዱ እንጂ ራሳቸውን ችለው የሚቆሙ አይደለም። እንዲሁም ደግሞ ወንዶች በጣም ውጤታማ ሆነው ሲታዩ ከወንዶች በስተጀርባ ሁልጊዜም ሴቶች አሉ የሚባል ነገር አለ። ሁልጊዜም ከረዳትነት ጋር ራሳቸውን ችለው መቆም የሚለውን ነገር የሚያጠናክሩ ብዙ ነገሮች የሉም። ያ ማለት ሴቶችን የሚደግፉ ነገሮች የሉም በባህላችን ማለት አይደለም። ግን አብዛኛው እነዚህን ነገሮች የሚያጠናክሩ ናቸው። በማወቅም ባለማወቅም ይዘናቸው የመጣናቸው ጎጂ ልማዳዊ ድርጊቶች እንዳሉ ሁሉ ጎጂ ልማዳዊ አባባሎች፣ ቃሎች፣ ስነ ቃሎች አሉ። እነዚህ ሁሉ የኅብረተሰባችንን ማንነት እየቀረጹ የመጡ ማለት ነውና። ከእሷስ ጀርባ ማን የሚለውንስ እንዴት እናየዋለን? ሴቶች ይሄንን እንዴት ነው ማጠየቅ የሚችሉት? ከኔስ ጀርባ ማን ያለው የሚለውን ሁልጊዜ ከወንድ ጀርባ ነች። ከእሷስ ጀርባ ማን ያለው? ወንዶች ሴቶችን የሚያበረታቱ ቢሆኑ ኖሮ ከኋላ የሚገፉ ስብሰባ፣ አንቺ ሂጂ፣ ሰላማዊ ሰልፍ አንቺ ውጪ ሂጂና፣ ኮሚቴ ምከሪ፣ ስለ ሀገር እንደዚህ አድርጊ የሚባል ቢሆን ኖሮ ኢትዮጵያ ሀገራችን ህዝቧም፣ ሴቶችን በአጠቃላይ ችግር ላይ አንወድቅም ነበር ያ ባለመሆኑ ነው እና የለም፣ በእርግጥ የለም። በአሁኑ ጊዜ በተለይ እኔ ጥንታዊት ኢትዮጵያን መንካት አልፈልግም ቢኮዝ ሌላ ታሪክና ሌላ የሴት ሁኔታ ስለነበረ ብዬ ነው። የቅርብ ጊዜ ታሪካችን ግን ከዚሁ ከዘመናዊነት ተበላሸ። ዘመናዊነት ዲስቶርትድ የሆነ ማንነት ውስጥ ስለተደባለቀ ሴቶችም ያንን ተከትለን በመሄድ ራሳችን አስተጋቢ እንሆናለን፣ ከወንዶች በኋላ ሆነው ያስተባብራሉ ምን የሚለውን ራሳችን አጥፊ እንሆናለን ማለት ነው እና በጎ በጎውን እንዳልኩሽ ቀደም ሲል ያሉትን ደካማ ነገሮች መቀነስ አሁን ላለው መበረታታት ይረዳናል። ስለዚህ በኢትዮጵያ ባህልም ውስጥ ለተወሰነ ጊዜ እንዲህ አይነት ሴትን የሚያጣጥል በትዳርም በምን ቢኖርም ደግሞ ሴትን ከፍ ከፍ የሚያደርግ ነበረ። ያን ይዘን የሚያጣጥለውን ንቀን ከፍ ከፍ የሚያደርገውን አሁን ሴቶች እኔ ባደግኩበት አካባቢ በሴት የተበከረ ከጊዜር የተማከረ ይባል። እነዚህ ጥንታዊ እንትኖች ሴት ምን ያህል ልትጠቅም እንደምትችል በተለይ በኢትዮጵያ የማትሪሊናል የሴቱና የወንድ ርስት አወራረስ ላይ የነበረን እውቀት ማለት ነው። እንደ ሌላ እንደ ፈረንጆች የኢትዮጵያ ሴት በወንድ ስም አትጠራም ነበር፣ በአባቷ ስም፣ አባቷም የእሷ አካል መሆኑን ለማስረገጫ በአባቷ ርስት ነው የምትጠራው ሴት እንደ ሌላ በባሏ ስም አትጠራም። ባል በቀየረች ቁጥር ሌላ አውሮፓውያን ሴቶች። ይሄ ከምን የመጣ ነው? ከትልቅነታችን የመጣ ከጥንታዊ አሁን ንግስቶቹ ምኖቹ ታያለች ልዕልቶች፣ ወይም ደግሞ ፌመስ የሆኑ ሴሌብሪቲስ በባላቸው ስም አይጠሩም። የኢትዮጵያ ሴቶች ግን በሙሉ እንደዛ ስለነበርን፣ ድሃዋም፣ ሀብታሟም፣ ትልቋም፣ ትንሿም በራሷ ማንነት የአባቷን ስም አባቷ የእሷም አካል ስለሆነ ግማሽ የዘር ምንጭ ስለሆነ እናቷ ግን በመውለድ የምትታወቅ ስለሆነች የአባቷንም ዘር ጨምራ በአባቷ ትጠራለች እንጂ በሌላ ወንድ ትጠራም ነበር። እስከዛ ድረስ የሰለጠነ ህዝብ ነበረ ለማለት ነው። እነዚህን ነገሮች ብንማር ብናውቅ የውስጥ ሞራላችንን ከፍ ያደርጋል። የጭቆናውን ታሪክ ብቻ እናወራም ለለውጥ እንመቻለን ለማለት ነው። ለንቃትና ለሞራላችን ከፍ እንዲል። እንዴ ጥንታዊ ኢትዮጵያን ሴቶች እኮ እንዲህ ያደርጉ ነበር። የቅርብ ጊዜውን ብቻ ሳይሆን ማለት ነው። እና የቅርብ ጊዜው ላይ አሁን የምትዩ ነገር በጣም በጣም በተለይ ላለፈው ሀያ ሰባት ዓመት ቅድም እንደጠቀስኩት በፖሊሲ ደረጃ አገር ገዛለሁ ብሎ ያለው ኃይል ብቻ ሳይሆን በተቃዋሚውም በሌላውም ለናሙና የሚጠቀሙባት እንጂ ጠቃሚ ነገር ታደርጋለች ብለው አይጠቀሙም። ንቀቱም በጣም ከፍተኛ ነው። ድፍረቱም በጣም አሁን እንደውም እንደ አዲስ ሴት ልጅን መጥለፍ፣ መድፈር፣ መናቅ የመንገድ ስራ ሆኗል እና በሰፊ የሆነበት ምክንያት ቅድም እንዳልኩት እራሳቸውን የሚያስጠብቅ የፖለቲካ ሲስተምም ድርጅትም የላቸው እንደ ሀገርና እንደ መንግስት ደግሞ በህግ ደረጃ የሚያስከብርላቸው የለም። ለናሙና ብቻ ነው ያለው። ኃላፊነቱ በእኛ ላይ ነው። ምንም እንኳ የተለያየ በጣም በብዙ ድርጅቶች ተሳትፍ ያለው ስብሰባዎች ይገኛለው እና በጣም በሚገርም ሁኔታ አንዳንድ ጊዜ የሴቶቹን ሀሳብ አሉ ኢትዮጵያውያን ሴቶች አሁን በውጭ መማቃቸው አሉ በጣም እንታገል ይታገሉ የነበረ አሁን በህይወት የሌለችው እንደ ዶክተር ማይገነት ጥረት ያደርጉ ነበር። በህይወት ያሉም ጥቂት ሴቶች አሉ፣ በጣት የሚቆጠሩ እንደነ e hară-ror cât așa o izură, እና ለመቀበል በጣም ይቸግራቸዋል። እኛ በአገር ጉዳይ ላይ ስንነጋገር ውስን የሆነች በሴት ብቻ እንድንናገር የሚፈልጓሉ እና እኔ አንዳንዴ ቀልዳቸዋለሁ ወንዶችን እንዲ በሴቶች ጉዳይ ስ ተወከ ምናምን ሲሉ የወንዶችን ስ ጉዳይ ማን ያዘው የአገር ስ ጉዳይ በጠቅላላ መች አላችሁና ብዬ በቀልድ መልክ ቻሌንጅ አደርጋቸዋለሁ እና ያሉት ጥቂት ሴቶች መተባበር፣ ጥያቄች ላይ እንዳቀረብሽው ድጋፍ መስጠት ችግሮች ካሉ በውስጥ በድጋፍ መልክ ሰዎች እንደዚህ አድርጊ ይሄን አድርጊ እንደዚህ የሚለውን ራሳችን አስበን መስራት አለብን። ራሳችንን ከፍ ካላደረግን የራሳችንን ድጋፍ ካላሳየን በሌሎች ወንዶች እንዲያደርጉልን ጥቅም በሚያገኙ ሰዎች ማለት ነው። ሴቶች ለራሳቸው መብት ሌላው መጥቶ እንዲታገልላቸው ወይም ደግሞ መብታቸውን ይሄ ነው ብሎ እንዲነግራቸው ወይም እንዲሰጣቸው መጠበቅ የለባቸውም። ራሳቸው መጀመሪያ ቆም ብሎ ማሰብ ያስፈልጋል። ያኔ ማሰብ ሲኖር ነው ወደ ለውጥ የሚመጣው ነው እያሉ ያሉት። ጥሩ ብለሻል። ዶክተር አባ ፈቃደ የአይምሮ እና የስነ ልቡና ባለሙያ እዚህ ስቱዲዮችን ድረስ በመገኘት ማብራሪያዎትን ስለሰጡን እጅግ በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እድሉን ስለሰጠሽና ይህን ቃለ መጠይቅ በማድረግ የሚያስፈልገውን የሚመስለኝን ነገር ለእህቶች ለማስተላለፍ ስለቻልኩ እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by